ሰላም ጤና ይስጥልን። ጋቢና ቪዮ ጀመረ ከምሽቱ ዝግጅቶቻችን መካከል ቤተክርስቲያኗ እዚህ ካለው የኢትዮጵያ ኮሚኒቲ ጋር፣ ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንት እምነት ቤተክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ ኤርትራ ቀን በሚል ለማህበረሰቡ እዚህ ላለው ባህላችን የምናስተዋወቅበት አለባበሳችን የምናስተዋወቅበት ምግባችን የምናስተዋወቅበት በየአመቱ ፌስቲቫል እናዘጋጃለን ማለት ነው። በሚልዋኪ ትውልደ ኢትዮጵያን ብቸኛ ደብር ዙሪያ የቅኝት ዘገባ በምሽቱ ይኖረናል። ሌሎችም ዘገባዎች አሉን። አስማማየነው የምሽት ዝግጅት እመራለሁ። ኤልያስ አስማረ የስቱዲዮን ቅንብር ይከውንላል። አብራችሁን አምሹ። በዚህ ወደ ቀዳሚ መሰናዶ እንሻገር። የሚልዋኪ ከተማ ትውልደ ኢትዮጵያና ኤርትራውያን መኖሪያቸው ካደረጓቸው የማዕከላዊ ምዕራብ ዩናይትድ ስቴትስ ከተሞች መካከል አንዷ ናት። ለእነዚህ ማህበረሰቦች ትብብርና ወንድማማችነት እየሰሩ ከሚገኙት መካከል የከተማዋ ብቸኛ የኦርቶዶክስ ተዋህዶ ቤተ ክርስቲያን ደብረ ጽዮን ቅድስት ልደታ ለማርያም ትገኝበታለች። ወደ ሚልዋኪ ያቀናነው ሀብታሙ ስዩም ከምዕመናኑ ጋር ያደረገው ቆይታ እንደሚከተለው ወደ እናንተ ይደርሳል። የሚልዋኪ ከተማ ኦኩሪክ ቀጠና ለወትሮ የጸጥታ ድባብ ይገንበታል። እሁድ ማለዳና ረፋዱን ግን በአንደኛው ጥግ ላይ ከምትገኝ ቤተ ክርስቲያን የሚተም የቅዳሴና የወጣቶች ኅብረ ዝማሬ የጸጥታውን ሃያልነት ቀምቶ ልዩ አውድ ያነግስበታል። ይቺ ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ የደብረ ጽዮን ቅድስት ልደት አለማርያም ቤተ ክርስቲያን ተብላ ትጠራለች። በሙያቸው የውስጥ ደዌ ሐኪም የሆኑት ዶክተር ኢዮብ አለታደሰ የቤተ ክርስቲያኗ የሰበካ ጉባኤ ጸሐፊ ናቸው። ያው እንግዲህ እንደሚታወቀው ዊስኮንሰን እና ሚልዋኪ አካባቢው ኢትዮጵያውያን ማህበረሰብ ለረዥም ጊዜ ሲኖሩበት የነበረ አካባቢ ነው። የዩኒቨርሲቲ ኦፍ ዊስኮንሰን ብዙ የኢትዮጵያውያን ምሁራን የተማሩበት ተቋም ነው እና ኢትዮጵያውያን በዚህ ይኖሩ ነበረ። ይህንም ደግሞ ቤተ ክርስቲያን ለማቋቋም ፍላጎትና ምኞት ነበራቸው። ሁኔታዎች ባለመመታቻቸው እግዚአብሔር ስላልፈቀደ ቀድሞ ሊቋቋም አልቻለም። ግን ወንድሞችና እህቶች ተሰባስበው የጽዋ መርሃ ግብር አቋቁሞ ነበረ። ማህበረ ማርያም ብለው ከ2018 በፊት ማለት ነው። በዛ ጽዋ ማህበር ተገናኝተው ጽዋ እየጠጡ እየተወያዩ ከዛ እንግዲህ ይሄ አድጎ መጥቶ 2018 ዓ ም እዚህ በነበር ነው የኢትዮጵያውያን ማዕረ ብረሰብ ቤተ ክርስቲያኗ ልትቋቋም ትችላለች። ቤተ ክርስቲያኗ ከትውልድ ሀገራቸው ርቀው የዌስከንሰሯን ግዛት ከተማ መኖሪያቸው ላደረጉ ሁሉ የመንፈሳዊ አገልግሎት መናገሻ ከመሆኗ ባሻገር ከኢትዮጵያውያንና ኤርትራውያን ለሚወለዱ ሕፃናትና ታዳጊዎች ስለ ማንነታቸው ያውቁ ዘንድ በምታስተባብራቸው መርሃ ግብሮች በጎ አበርክቶት እንዳላት ዶክተር ኢዮብ ይናገራሉ። ቤተ ክርስቲያኗ እንግዲህ ከተቋቋመች አንስቶ የተተነሳችለት ዓላማ አንደኛው እዚ ያሉ ኢትዮጵያውያን እና ኤርትራውያን ኦርቶዶክሳውያን የሃይማኖት አገልግሎት እንዲያገኙ፣ ሁለተኛ ደግሞ ባህላቸውን፣ ማንነታቸውን እዚህ በሚኖርባትም ደግሞ አሜሪካን ሀገር እንዲያዳብሩ ከዛ በተጨማሪ ደግሞ ተተኪው ትውልዶች ህጻናቶቹ ልጆቹ የዚችን ሀገር የኢትዮጵያን ባህል እንዲያውቁ ለማድረግ ነው ማለት ነው። ስለዚህ ከተቋቋ ተቋሞች ጀምሮ እንግዲህ አገልግሎት ትሰጣለች ማለት ነው። ባህልም በተመለከተ እንግዲህ ቤተ ክርስቲያኗ እዚህ ካለው ኢትዮጵያ ኮሚኒቲ ጋር ኤርትራ ኮሚኒቲ ጋር፣ እንዲሁም ደግሞ ከፕሮቴስታንት እምነት ቤተ ክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ የኤርትራ ቀን በሚል ለማህበረሰቡ እዚህ ላለው ባህላችን የምናስተዋወቅበት አለባበሳችን የምናስተዋወቅበት ምግባችን የምናስተዋወቅበት በየዓመቱ ፌስቲቫል እናዘጋጃለን ማለት ነው። እና ይህ ፌስቲቫል በብዛት አሜሪካውያን የሆኑ የዚህ ሀገር ሰዎች ይሳተፉበታል ማለት ነው። ይህም ፌስቲቫል ደግሞ ምንድነው ያገዘን ልጆቹ ደግሞ ስለ ባህላቸው እንዲያውቁ ተዘጋጅተው ስለ ኢትዮጵያ እንዲያቀርቡ ስለ ምቡ ሪሰርች እንዲያደርጉ፣ እንደዚህ በማድረግ ቤተ ክርስቲያኗ እዚህ የኢትዮጵያን ባህል እንዲተዋወቅ ተተኪው ትውልድ ደግሞ ይህን እንዲያውቅ ጥረት እያደረገች ነው የምትገኘው። ፊደል ይማራሉ። አማርኛም ትግርኛም አብረው ይማራሉ። ለሰላሳ ዓመታት ያክል ሚልዋኪን ቤታቸው ያደረጓት የኮምፒውተር ቴክኖሎጂ ባለሙያው አቶ ደረጀ መኮንን የቤተ ክርስቲያኗን ዕድሜ ለማራዘም የሐሳብ የክህሎትና የጉልበት እገዛ ከሚቸሩት ትውልድ ኢትዮጵያን መካከል አንዱ ናቸው። ምክንያታቸው ደግሞ ቤተ ክርስቲያኗዋ ከሃይማኖታዊ ተቋምነት ተሻግራ የማኅበረሰብ ትስስር ማዕከል መሆኗን ማስቀጠል መሻት ነው። ቤተ ክርስቲያን ሳይኖረን እንግዲህ እኔ ከዚህ ቺካጎ ለ20 ዓመት ኤብሪ ዊኬንድ እየነዳሁ መዳንያለም ቤተ ክርስቲያን ሄድ ነበረ። ከባድ ነው። በስኖ ጊዜ መንዳት፣ በስኖ ጊዜ መሄድ ቺካጎ ድረስ ከባድ ነበር። ቤተሰብ ከተመሰረቱ በኋላም ከባድ ነበረ። እዚህ ብዛት አበሻ ስላልነበረ ትንሽ ቤተ ክርስቲያን ማቋቋም ከባድ ነበር። አሁን ብዙ ኢትዮጵያና ኤርትራ ኮሚቴ ሰዎች መምጣት ከጀመሩ ወዲህ ግን ይህም ቤተክርስቲያን ከተቋቋመ በኋላ በጣም የመገናኘት የማቀራረብ እንዲሁም ደግሞ የመተሳሰብ በለቅሶ ጊዜ ለቅሶ ቢባል ደስታ ቢባል አሁን ሁላችንም በአንድነት የምንሰማበት ኮሚኒኬት የምናደርግበት የሶሻል ሚዲያዎችን እንኳ በህብረት ሼር የምናደርግበት ፕላትፎርም ሁሉ እንዲፈጠር አድርጉ። የሚልዋኪዋ ደብረ ጽዮን ቅድስት ልደታ ለማርያም ቤተ ክርስቲያን በአማርኛና በትግርኛ ቋንቋዎች አገልግሎት የሚሰጥባት ኢትዮጵያውያንና ኤርትራውያን በወዳጅነት መንፈስ የሚስተናገዱባት ስለመሆኗ የሚናገሩት አቶ ደረጀ የሁለቱን ህዝቦች ተወላጆች ይበልጥኑ ያቀራረበች ደብር መሆኗንም ያውሳሉ። የኢትዮጵያና ኤርትራ መቼስ የተለያየን አገር ብንሆንም ለካ አለቆቻችን ወይም መሪዎቻችን ነው እንጂ የተለያየ ነው፣ እኛ አልተለያየንም፣ የሚለውን ትልቅ መልእክት ነው ለሁላችን የሰጠን አብረን ቀድሳለን አብረን ቋንቋውን እንኳ ትግርኛ ከተሰበከ እየገባን አሜን እያለን ነው የምንሄደው። አማርኛም ሲሰበክ እነሱም እንደዛ ማለት ነው በፍቅር በአንድነት በትልቅ ደስታ አብረን የምናከብርበት ምክንያት እንደ ለሌላ ቤተክርስቲያን ራሱ ትልቅ ትልቅ አርአያ ይሆናል ብዬ የምለው ነገር ነው። ካህኖቻችን ኤርትራዊ፣ ኢትዮጵያዊ ካህን አንድ ላይ የሚቀድሱበት፣ ዲያቆናት ኤርትራዊ፣ ዲያቆናት ኢትዮጵያዊ አብረው የሚቀድሱበት በፍቅር በሰላም ሳንናገር እንኳ የሚገባቸው ሳናቅ እንኳ ስንጣፋ በቋንቋቸው በሚችሉት መንገድ እንኳ አቅፈው አነጋግረውን የሚሄዱበት ትልቅ የእኛን ህብረት ያጠነከረልን በደስታቸው የምንካፈል በሀዘናቸው የምንካፈል እነሱም እንደዚሁ እና ኮሚኒቲያችን እንዲሰፋልን እንዲጠነክርልን እስካሁን ድረስ በጣም ትልቅ ሰላም ያለን እግዚአብሔር ይመስገን በጣም ደስ ይለናል ይህንን ነገር እና ሌላውን ቤተክርስቲያን እንዲህ አይነት ነገር እንመኛለን። ስቶኝ የነርስን ያክል ከፔሽንት እንትን ጋር ክሎዝ ኢንተራክሽን ከስራ ጫናቸው የተረፈውን ሰዓት በቤተ ክርስቲያኒቱ አገልግሎት ላይ የሚያውሉ ባለሙያዎች ከሚያደርጓቸው አዎንታዊ ነገሮች መካከል አንዱ ወጣቶች በመጪ ህይወታቸው የተሻለውን መንገድ እንዲመርጡ የህይወት ልምድ የሚያካፍሉበት ምክር የሚለግሱበት አፍታ ነው። በህክምና ሙያ ለመሰማራት የምትፈልገው ቲና አስራደ ታላላቆቿን ምክር እያዳመጠች ነው። አሁን አስራ ሁለተኛ ክፍል ነኝ። ወደፊት መሆንም ፈልገው ወደ ሜሪኮ ፊልድ ገብቼ ላይክ ነርሲንግ ማጥናት እፈልጋለሁ። እዚህ ኮሚኒቲው በጣም ደስ ይላል። ላይክ ትንሽ ነው ከሌሎች ስቴቶች ጋር ሲነጻጸር ሀበሻ ኮሚኒቲ ትንሽ ነው፣ ግን ያውም ሆኖ እንትን ስትሮንግ ባንድ አለ። የተለያዩ ኮሚኒቲ ላይክ ፒክኒክ እናደርጋለን፣ ካምፒንግ ትሪፕ እናደርጋለን፣ የቸርች ፌስቲቫል ሆስት እናደርጋለን። እና ትንሽ ብንሆንም አይ ቲንክ ኮሚኒቲው በጣም ጥሩና ላይክ አፕሊፍቲንግ የሚያደረግ ኮሚኒቲ ነው ያለ እዚህ። ቲና ለስምንት ዓመታት ያክል በሚልዋኪ ይኖራለች። የቤተ ክርስቲያኗን በጎ ተጽዕኖዎች እንዲህ ታስረዳለች። በጣም ቸርች ሚልዋኪ ውስጥ እዚህ መኖሩ ለእኔ ና ለግለኔ እድሜ ላሉት ከቤተ ክርስቲያን እንዳይርቁ ጠፍተው እንዳይቀሩ በሌላ ነገር ተታለው ወይም እንዳይረሱ ባህላቸውን፣ ሃይማኖታቸውን እንዳይረሱ ያግዛል። ከዛም በልጦ ደግሞ ሞር ከእግዚአብሔር ክሎስ እንድንሆን ያደረገናል። በሃይማኖታችን እንድንጠነክር በጣም ሀልፕ አድርጎናል ሚ ፐርሰናሊ ያ ደብረ ጽዮን ቅድስት ልደተ ለማርያም ቤተ ክርስቲያን በተቆረቆረች ጥቂት ዓመታት ውስጥ ኢትዮጵያና የኤርትራውያን ማህበረሰብ አባላት ለማጋራት የጣረቻቸው በጎ ጅምሮች ለሌላውም ማህበረሰብ ፋይዳ ወደሚኖራቸው መርሃ ግብሮች ማሳደግ እንደምትሻ የሰበካ ጉባኤው ጸሐፊ ዶክተር እዮብ አጫውተውናል። እንግዲህ በዋነኛነት ያልነው ምንድን ነው? ቤተክርስቲያናችን ለሌላው ቤተክርስቲያና ሌሎች አጥቢያ ቤተክርስቲያኖች አሪያ በምትሆን መልኩ ለወደፊት እንድትደራጅ ሰፊ ይቀዳለን ማለት ነው። ለዚህም ደግሞ ስትራቴጂካዊ አቅጣጫ አስቀምጠን እየተንቀሳቀስን ነው የምንገኘው። ከነዚህ መካከል አንደኛው ተተኪ ትውልድ ላይ መስራት ነው። በተተኪ ትውልድ ላይ ስንሰራ በሚያውቁት ቋንቋ በዚህ ሀገር ቋንቋ ሃይማኖታቸውን ባህላቸውን፣ ስለ ኢትዮጵያ ማንነትና ስለ ኦርቶዶክስ ሃይማኖታቸው እንዲረዱ እሱ ላይ ለመስራት ይዘናል። በዚህም ደግሞ የሰው ኃይል መድበን እሱ ላይ ለመስራት እቅድ ይዘናል ማለት ነው። ሌላ እንግዲህ እግዚአብሔር ቢፈቅድ ነገሮች ቢሳኩ ደግሞ ያሁን ያለንበትን ህንፃ ቤተ ክርስቲያን በማሻሻል የተሻለ ህንፃ ቤተ ክርስቲያን መገንባት እቅድ አለን። ከዛ እንግዲህ ለወደፊት እዚህ አካባቢ ብዙ የሕክምና ሙያተኛ ያላቸው ኢትዮጵያውያን ኤርትራውያን እንዲሁም በተለያየ ደግሞ ፕሮፌሽናል ያሉ ሙያ ሙያተኞች ስለሚገኙ የነጻ ክሊኒክ አቋቁመን ልጆቻችን ቮለንቲር የሚያደርጉበት እዚህ የተወለዱት ቮለንቲር የሚያደርጉበት በሕክምና ሙያ በጤና ዘርፍ የሚሳተፉበት መሳተፍ የሚፈልጉ ኤክስፖዝ የሚሆኑበት በዚህ አካባቢ ደግሞ ያሉ ኢንሹራንስ የሌላቸው ወይ አንደር ኢንሹርድ የሆኑ ኢትዮጵያዊና ኤርትራውያን በሚገባቸው ቋንቋ በሚያውቁት በትግረኛም በአማርኛም ሕክምና አገልግሎት እንዲያገኙ በሱ ላይ ለመስራት እቅድ ይዘን ሂደቶች ላይ እንገኛለን። ቤተ ክርስቲያኗ የወጠነችው እንዲሳካ የመልካም ሐሳብ ተጋሪዎችና ደጋፊዎች ርብርብና ሁለንተናዊ እገዛ እንዲቀጥልም ጥሪ ቀርቧል። ለአሜሪካ ድምፅ ሀብታሙ ስዩም፣ ሚልዋኪ ዊስኮንሰን። ቀጥለን ደግሞ የልጅነት ህልሞን እየኖረ ስላለው የሙዚቃ አቀናባሪ የተመለከተ ዘገባ እናደርሳችው። ተወዳጁ የሙዚቃ አቀናባሪ ኪሩቤል ተስፋዬ የመጀመሪያውን አልበም ያቀናበረው በአስራዎቹ መጨረሻ እድሜ ነው። ያብራ አደጉና ጓደኛው ሄኖክ አበበ የመጀመሪያ አልበም ቅንብር ለሙከራ የሰራው ነበር። እርሱ ሙከራ ነበር ቢለውም ባልጠበቀው መልኩ በታዋቂ አቀናባሪ ከተወደደለት በኋላ ወደ ሙያው በሰፊው እንደገባ ኪሩቤል ይገልጻል። ከዚያን ጊዜ ወዲህ በቁጥር የማያስታውሳቸው የበዙ ነጠላ ዜማዎችና በርካታ አልበሞችንም አቀናብሯል። ወጣቱ አቀናባሪ ኪሩቤልን ያነጋገረው ኬኔዲ አባተ ነው፣ እንደሚከተለው ይቀርባል። የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ ዓመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጸው ወጣቱ አቀናባሪ፣ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል። ወደ ሙዚቃው ቀደም ብሎ ነው የጀመርኩት ሃይስኩል ሆኜ ወደ አስረኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበረ። ያው ግን ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ። በትግል ነው። ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለእኛ ደግሞ የተሻለ ልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደ ማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ ገባውና እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ ስድስት ወር ኮርስ እንደወስድ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው ወቅቱ፣ በቃ ልክ ሲፈቀድልኝ እና ያው ግን ጥሩ ሆነልኝ ያመለጠኝን ተከልክዬ የቆየሁትን ህንትን ለማካከስ ቻልኩኛ። በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው የአብሮ አደጉን የአርቲስት ኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል። ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባ ነው። ይሄንም ራሱ እንደዚህ ሳምፕል እንደ ቀልድ ነው፣ ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አሬንጅመንቶቹ የተጀመሩት እና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪ ሰማውና፣ ደኮ በቃ ያለቀ አሬንጅመንት ነው፣ ሚክስ እና ማስተር ከተደረገ ይሄ በደምብ ሳውንድ ካገኘ በቃ በእንደዚህ መንገድ አልበም መስራት ትችላላችሁ ታባለ። ስለዚህ ሳይታሰብ ነው የተጀመረው። ከዚ አይኖክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምፃያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁም ማለት ነው። ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አግኝቶ በነበረው ጃኖ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል። የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃውም አይነት የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደርጉ ትልልቅ ሰዎች ነበሩበት እና እንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። ዓላማውም ትልቅ ነው የነበረው በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ። ለተለያየ ኦዲየንስ ከዚህ ከተለመደው ከሀገራችን ኦዲየንስ ወጣም ያለም አውዲየንስ ጋር ፐርፎርም ማድረግ ችለናል። ብዙ ነገር ልምድ ወስጄበታለሁ የኑሮም የሙያም የሁሉ ነው። የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በዓለም አቀፍ መድረክ ላይም ተጫውቷል። ከእነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል። ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋምን፣ ቶራ የሚባል ግሩፕ። በዛ ባንድ የተለያዩ ስራዎችን ቲቪዎች ላይ ምናምን ቀንዳን ከተለያዩ አርቲስቶች ጋር። ከዛ ደግሞ በጣም መመኘው የነበረው ጃኖም ሆኜ እ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይ ውስጥ ፕሮግራም ሀፕን አደረገ። በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ እድል ተገኘ ያንም ማቅረብ ቻልን እና በጣም ጥሩ አጋጣሚና ብዙ ነገር የተማርኩበት እንደ ሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያዩ ዓለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛን ነገሮች እስካሁንም ያደረኩኝ ነው። በአሁኑ ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ፣ ለሙዚቀኛ ሙዚቃ የነፍስ ነገር ነው። ስሜት ብቻ ሳይሆን ማለት ነው እና ሌላ ፍሪደም ነው ያለው። ያ ሙዚቃ ላይ ስቀመጥ ሁሉን ነገር ነው የምረሳው። ሁሉን ተናድጄም ከሆነ እረሳዋለሁ። የሆነ ነገር አስጨንቆም ከሆነ ትረሳዋለህ። ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ የሚሄድ ነገር ስላለ ማለት ነው እና እድለኛንን ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው። በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል። በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት መጀመሪያም ስጀምር። ከዛ ለቅንብሩ መጣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለው መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ ተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤዝ ጊታር እንደገና ጠና ሆኝ ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነው እና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ሕይወትን ላታሸንፈው ትችላለ እና አሁንም ራሱ ከሙዚቃም ውጭ ሌላም ነገሮች መሞከር ብችል ደስ ይለኛል። እና ሌላው ሙያ ላይም ያለውን ሰው እንደዚሁ ቢያደርግ መክራለሁ ህይወትን ለማሸነፍ የተሻለ ነገር ለማምጣት። ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አሁን ደግሞ አድናቆትን ያተረፈው የሰርከስ ቡድን ወደ ተመለከተው ዘገባ እንለፍ። የግድግዳው ቀለም በደበዘዝ እና የመሬቱ ምንጣ በተነጣጠቀው አዳራሽ ውስጥ ቅልጥፍና የተሞላበት ልዩ የሰውነት እንቅስቃሴ የሚያሳዩ ወጣት የአክሮባርት ስፖርተኞች የአጋሮቻቸውን እግር ወደ ላይ ከፍ አድርገው አየር ላይ ሲያሽከረክሩ፣ ሌሎች ደግሞ የተለያዩ ቁሳቁሶችን በማሽከርከር እና ባልተለመደ መልኩ በመጠጣጠፍ ትዕይንቶችን ይሰራሉ። በምስራቅ ኢትዮጵያ የሚገኘው ድሬዳዋ ሰርከስ ምንም እንኳን ከፍተኛ የግብአት እጥረት ቢኖርበትም ወጣቶችን ስነ ምግባርና ጠንካራ ሰራተኝነትን የሚያስተምር ሲሆን ዓለም አቀፍ ክብር ባላቸው ፌስቲቫሎች ላይም እውቅና ማግኘት ችሏል። አጃንስ ፍራንስ ፕሬስ የተሰናዳውን ዘገባ ጽዮን ግርማ እንደሚከተሉት ታቀርበዋለች። በምስራቅ ኢትዮጵያ የሚገኘው ድሬዳዋ ሰርከስ ምንም እንኳን ከፍተኛ የግብአት እጥረት ቢኖርበትም ወጣቶችን ስነ ምግባርና ጠንካራ ሰራተኝነትን የሚያስተምር ሲሆን አለም አቀፍ ክብር ባላቸው ፌስቲቫሎች ላይ እውቅና ማግኘት ችሏል የሰርከሱ የኪነ ጥበብ ዳይሬክተር እንዳለ ኃይሌ በሱ ስር የሚሰለጥኑና ትልቅ ደረጃ ለመድረስ የሚጓጉ ሰላሳ አምስት ወጣቶች አሉት ከነዚህ ውስጥ በእድሜ ትንሹ አምስት አመቱ ሲሆን አብዛኞቹ ግን በሃያዎቹ የእድሜ ክልል ውስጥ የሚገኙ ናቸው። ክብ ቀለበቶችን ከጓደኛዋ ጋር እየተወራወረች ያገኘናት የ18 አመቷ ወጣት ናርዶስ አዊልቱ በሰርከሱ ውስጥ ስላሳለፈችው በርካታ አመታት በፍቅር ትናገራለች። አንደኛ ጥሩ ሥነ ምግባር ይዛ እንድናድግ አድርጎናል። ሁለተኛ በትምህርትም እንድንጠናክር ያደርገናል። በቃ በሁሉም ነገር ለእኔ እዚህ ቡድን ውስጥ ለሚሰሩ አብዛኞቹ ወጣቶች ሰርከስ ሕይወታቸው ነው። በአንድ ወቅት የኢኮኖሚ ማዕከልና የኢትዮጵያ ትልቋ ከተማ የነበረችው ድሬዳዋ ለመፈጠሯ ምክንያት የነበረው የባቡር መስመር ችግር ውስጥ ሲወድቅ ድሬዳዋ ቀዝቅዛለች። ወጣቶችን ችግር ውስጥ እንዳይገቡ የሚጠብቅና የሚያዝናና ብዙም አማራጭ በከተማዋ የለም። ሰርከሱን እንደ አውሮፓውያን አቆጣጠር በ1997 ዓ.ም ከመሰረቱት መካከል አንዱ የሆነው እንዳለ የሰርከስ ቡድኑን አስፈላጊነት እንዲህ ያስረዳል ካልባሌ ቦታ የሱ ስከሚያይኖራቸው አብዛኛውን ስፖርቱን እንዲከታተሉ ሰርከስን እንዲወዱ በዲሲፕሊን እንዳያድርጉ አድርገናል። እንዳያችሁት አካባቢው ላይ ድራግ የሚጨሱ የሚቅም አለ። እኛ ጋር ግን እዚህ ጋር ዲሲፕሊን ነው። የሰርከስ ቡድኑ አባል ለመሆን ምንም አይነት ክፍያ አይጠይቅም። እንዳለም ለሰርከስ የሚሰለጥኑ ወጣቶችን ለመመልመል ምንም አይነት ችግር እንደሌለበት ይናገራል። አብዱል ደፋር ራህማቶ የ24 ዓመት ወጣት ሲሆን የሰርከስ ቡድኑን የተቀላቀለው ገና የስድስት ዓመት ልጅ እያለ ነው። አሁን የእጅ በእጅ አክሮባትን ጨምሮ በተለያዩ ከፍተኛ ደረጃ ጂምናስቲኮችና ስነ ምግባር ሰልጥኗል። በልጅነቴ ሌሎች ህጻናት ሲጫወቱ እኔ ግን የሚስበኝ አክሮባት ነበር የሚለው አብዱል ደፋር አሁን የሚተዳደረው ሰርከስ በማሳየት ሲሆን ስኬታማ ለመሆን የሄደበት መንገድ ግን ረጅምና አድካሚ መሆኑን ይገልጻል። ዲሲፕሊን ወሳኙ ነው። ያው ሀይ ፐርፎርማ ብትሆን ያለ ዲሲፕሊን ዋጋ ሊኖረው አይችልም። አንደኛ የሚያስፈልገን ነገር ዲሲፕሊን ነው። ሁለተኛ ሀርድወርክ የሚያስፈልገናል። ያው ኖርማሌ ባንኪን ትሬዲንግ ስናደርግ ወደ ኖርማል ፐርፌክት ሆኖ እንድንሰራው በትንሹ ከሶስት ዓመት በላይ ይፈልጋል ትሬዲንግ ማለት ነው። ድሬዳዋ ሰርከስ ቻይና እና ሩሲያን ጨምሮ በታላላቅ ፌስቲቫሎች ላይ ተካፍሎ ሽልማት አግኝቷል። እንደ አውሮፓውያን አቆጣጠር በ2019 እርስ በርስ በመቀጣጠል ባሳዩት ትዕይንት አብዱራሂምና አበበ በሞንቴ ካርሎ ዓለም አቀፍ ፌስቲቫል ላይ የሚደረገውን ታዋቂውን የአዲሱ ትውልድ ውድድር ጨምሮ ሰባት ሽልማቶችን አግኝተዋል። ከአራት ዓመት በፊት ደግሞ በተመሳሳይ ዘርፍ ረመዳን እና ቢንያም በፓሪስ በተካሄደው ሰላሳ ስድስተኛው የሰርከስ ፌስቲቫል ላይ ተካፍለው የነሐስ ሜዳሊያ አግኝተው ነበር። ዓለም አቀፍ ጉዞዎች የድሬዳዋ ሰርከስ ብቸኛው የገቢ ምንጭ ናቸው። ነገር ግን ያገኙት ስኬት በቂ ገቢ እንዳላመጣላቸው እንዳለ ይገልጻል። ማቴሪያል ላይ ነው ከፍተኛ ችግር ያለብን። ማቴሪያል ብናገኝ ኖሮ የበለጠ እንትናል። አሁን ማቴሪያሉ የምታገኘው ከውጭ ነው፣ ኮስቱ ትንሽ ከፍ ይላል። ያንን ለመግዛት ደግሞ አቅም የለ። የድሬዳዋ ሰርከስ መስራች አብዛኛውን ድጋፍ የሚያገኘው በውጭ የሚኖሩ ሰዎች ከሚያደርጉለት ልገሳ ሲሆን ተጨማሪ ድጋፍ እንዲደረግለት ጥሪ ያቀርባል። በጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ሲሆን ግርማ ዋሽንግተን ዲሲ። ወደ መጨረሻው ዘገባችን ስናልፍ በናይጄሪያ እንደ ኦቨር አይነት የታክሲ ግልጋሎት የሚሰጡ 200 የኤሌክትሪክ መኪናዎች አንድ የግል ድርጅት አሰማርቷል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ጊብሰን ሜካ ካቡጃ የላኮን ዘገባ እንግዶ ወልዳ ያቀርበዋል። የአየር ንብረት ለውጥ በሉላይቷ ዓለም ላይ ቀውስ እየፈጠረ ባለበት በዚህ ወቅት አካባቢን ጠብቆ ለማቆየት ዘላቂነት ያላቸው መፍትሄዎች ከምንጊዜው የሚበልጥ አስፈላጊ ሆነዋል። በናይጄሪያ እንደ ኡበር አይነት የታክሲ አገልግሎት የሚሰጡ ሁለት መቶ የኤሌክትሪክ መኪናዎችን አንድ የግል ድርጅት አስተማርተዋል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ቺዲኤካ ኢንቫይብል ትራንስፖርት ተብሎ የተሰየመው የዚህ ኩባንያ የአቡጃ ቅርንጫፍ ኃላፊ ናቸው። ኩባንያቸው በአቡጃ እና በሌሎችም ከተሞች የኤሌክትሪክ መኪኖቹን አሰማርተዋል። የካርቦንም ሆነ ሌሎች ጋዞችን ወደ አየር የማይለቁ የኤሌክትሪክ መኪናዎችን በማስተዋወቃችን አየርን የሚበክሉ ነገሮች በመቀነስ ረገድ ያለብንን ማኅበራዊ ኃላፊነት መወጣታችንን እያረጋገጥን ነው። የኤሌክትሪክ መኪኖቹን በተመለከተ አንድ ጊዜ ከተሞሉ ወይም ቻርጅ ከተደረጉ በኋላ ምን ያህል ርቀት ይሄዳሉ? የሚለው ዋና ጥያቄ የነበረ ሲሆን መኪናዎቹን ለአገልግሎት በማሰማራት ላይ የሚሰሩት ቤን ኢዲካ መኪኖቹ አንድ ከተሞሉ አራት መቶ ኪሎ ሜትር ስለሚጓዙ በቂ ነው ባይ ናቸው። ናይጄሪያውያን በቅርቡ ቴክኖሎጂውን በብዛት እንደሚጠቀሙም ተስፋ አላቸው። በሚቀጥሉት አምስት ዓመታት ወይም ከዚያ ባጠረ ጊዜ ሊሆን ይችላል። በርካታ ቁጥር ያላቸው ናይጄሪያውያን የኤሌክትሪክ መኪና ለመያዝ ፍላጎት ያሳያሉ ብዬ አምናለው ይህን የምልበት ምክንያት አሁን ያለው ትውልድ ከቴክኖሎጂ ጋር ያለውን ትስስርና የኑሮ ዘይቤውን በተለየ መንገድ ለመቀየር ፍላጎት ስላለው ነው። ቻርጅ ከማድረጊያ ጣቢያዎችም ሆነ ለኤሌክትሪክ መኪኖች አስፈላጊ ከሆኑ ሌሎች መሰረተ ልማቶች ጋር በተገናኘ ያሉትን ችግሮች ናይጄሪያ የቀረፈች ሲሆን የመኪኖቹ ተቀባይነት ማግኘትም እየጨመረ ነው። ይህም የኤሌክትሪክ መኪኖቹ አካባቢን የማይበክሉ በመሆናቸው እንደሆነ የሚናገሩት የአካባቢ ጥበቃና የመስኩ ባለሙያ ጆሴፍ ኢብራሂምና ዳንኤል ማንቲም የኤሌክትሪክ መኪኖቹ በህዝቡ ዘንድ ተቀባይነት እንዲያገኙ መንግስትም በንቁ መሳተፍ እንዳለበት ያሳስባሉ። አሁን ከባቢ አየሩን ብዙ አንበክልም። አካባቢን የማይጎዱ የሥራ መስኮችን እየፈጠርን ነው። ለልማት በምናደርገው ጥረት አካባቢው እንዳይጎዳ እንተጋለን። መንግሥት ተጨማሪ አስተዋጽኦ እንዲያደርግና ኢኮኖሚውን የሚዘውረውን የግሉን ዘርፍም ድጋፍ እንዲያደርግ እንሻለን። የኤሌክትሪክ መኪናን ለመግዛት ለሚሹ በማምረት ላይ ለሚሰማሩ ወይም ከውጭ ለሚያስገቡ አካላት የመንግስት ማበረታቻ እጅግ አስፈላጊ ነው። የፓሪሱ ስምምነት ፈራሚ የሆነችው ናይጄሪያ በአውሮፓውያን አቆጣጠር 2060 የብክለት መጠንን ወደ ዜሮ ለመቀነስ ግብ አስቀምጣለች። በ2021 ያጸደቀችው የኃይል ሽግግር ቅድም ንጹሕ ኃይልን ለመጠቀም ዝግጁነት እንዳለ አመላካች ነው። ናይጄሪያ የኤሌክትሪክ መጓጓዣን ለማስፋፋት ያላትን ህልም እውን ለማድረግም በፈጠራ የታገዙ መፍትሄዎችና ፖሊሲዎችም አስፈላጊ እንደሆኑ ተጠቅመዋል የዛሬው ጋቢና ቪኤ በዚሁ አበቃ አስማማየ ነው በመስተንግዶ ኤልያስ አስማረ ደግሞ ስ በስቲዲዮ ቅንብር አብረናችሁ አመሸን እናንተም አብራችሁ ስላመሻችሁ እናመሰግናለን መልካም ምሽት ይሆንላችሁ